Voice of America. የተባበሩት መንግስታት የትምህርትና የባህል ድርጅት ዩኔስኮ የኤርትራን ዋና ከተማ አስመራን በዓለም ቅርስነት ሰይሟል። አፍሪካስ ማያሚ የአፍሪቃዊቱ ማያሚ በመባል አንዳንዴ የምትጠራው አስመራ በብዙ በስዕል የተዋቡ ህንጻዎቿ ምክንያት እንደሆነ ኒውዮርክ ታይምስ ጠቅሶ ዘግቧል። አስመራ አበባ ለድምቀት የበቃችው እንደ አውሮፓውያን አቆጣጠር ከ1889 እስከ ሁለተኛ ዓለም ጦርነት ፍጻሜ የኢጣሊያ ቅኝ ግዛት ስለነበረች ነው ተብሏል። በቅኝ ግዛት ዘመን የኢጣሊያ አርኪቴክቶች ግንባታዎች ወይም የህንጻ ግንባታ ባለሙያዎች በወግ አጥባቂው የአውሮፓ ግዛት የማይታሰበውን የማፍለቅ ስራ ይሞክሩባት እንደነበረና በአውሮፓውያኑ በ 1930 ዎቹ ከፊል የአስመራ ከተማ ነዋሪዎች ኢጣሊያውያን እንደነበሩ በዚህ ምክንያት ሊትል ሮም ወይም ትንሽቱ ሮማ ትባል እንደነበረ የዜና ምንጮች ጠቅሰዋል። ባለፈው ቅዳሜ ዩኔስኮ አስመራን የዓለም ቅርስ ብሎ ሲሰይማት የሀያኛው ክፍለ ዘመን ቀዳሚ የአፍሪቃ ዘመናዊት ከተማም ብሏታል።